ለአሁን ለምንድነው ለሌት መናፈቁ? አሁን ለምንድነው ለሌት መናፈቁ? የቀና በቃም ሞይ ወዶ መጨነቁ ምን አለ i mm -hmm. And bomb him and a part get to the to Yeah.